Yut Atuç Alım ኢትዮጵያ ውስጥ ከ67 ሺህ በላይ የመንግስትና የግል ትምህርት ቤቶች ይገኛሉ። ትምህርት ሚኒስቴር በህዳር ወር 2010 ዓ ም ይፋ እንዳደረገውም እነዚህ ትምህርት ቤቶች ባለ 11 አሃዝ ወይም ዲጂት የመለያ ኮድ አግኝተዋል። በሀገሪቱ ገጠራማ አካባቢ አሁንም የመንግስት ትምህርት ቤቶች ያመዝናሉ። ወደ ከተማው ቀረብ እያለ ሲመጣ ደግሞ የግል ትምህርት ቤቶች ከመንግስት ትምህርት ቤቶች ጎን ለጎን በመማር ማስተማር ሂደቱ ተሳትፈው ይሰራሉ። አዳፍር ሀያ ሰባት አመቱ ነው። እስከ ከፍተኛ ተቋም ድረስ የተማረው በመንግስት ትምህርት ቤት ውስጥ ነው። እኔ በእርግጥ በዛ በመማሬ ብዙ የጎደለብኝ ነገር አለ ብዬ አላስብም። ግን በርካታ ጉድለቶች እንዳሉ ይታየኝ ነበረ። እንዲሆም ማለት ነው እኔ በምንማርበት ጊዜ ወላጄን አንድ ቀንም እዚ አላቅም። ወላጄን ምን እንደሚማር ተከታትሎኝ ማያቅም ነበረ። ዝም ብለሽ መንግስት ትምህርት ቤት ካስገባሽ በኋላ እዛው ዝም ብሎ በቃ ትማሪ ያለሽ፣ ያው የቤት ስራ ይሰጥሻል። በዚህ ነው ልጆችን የመከታተል ነገር በመንግስት ትምህርት ቤት ላይ ወላጅና መምህራ እንደዚህ ተቀናይተው የሚሰሩት ነገር አለ ብዬ አላስብም። አሁን የመንግስትን ትምህርት ቤትና የግል ትምህርት ቤትን አወዳድርሽ ብታይ፣ በክትትል በኩል የግሎች የተሻለ የክትትል እንትን አላቸው። ከወላጅም ጋር ሊንክ አድርገው የመስራት እንትናቸው ጥሩ ነው። በዚህ ሊበረታት የሚገባቸው ነገሮች አሉ። ሰሜን ሸዋ ውስጥ ትምህርቱን እንደተከታተለ የሚናገር አዳፍር በመንግስት ትምህርት ቤቶች በቂ የቤተ ሙከራ መገልገያዎች የቤተ መጻሕፍትና የሌሎች መገልገያዎች እጥረት ማስተዋሉን ይናገራል። በዚህ ረገድ የግል ትምህርት ቤቶች የተሻሉ ናቸው ብሎ ወጣቱ ቢያምንም የሚጠይቁት ክፍያ ግን አያስደስተውም። ምክንያቱም ምንም እንኳን በመንግስት ትምህርት ቤቶች ትምህርት በነጻ ቢሆንም በርካታ ትምህርታቸውን መከታተል የማይችሉ ኢትዮጵያውያን አሁንም ስላሉ ነው። በነጻ መማር ሲባል ልብስ መግዛት አለብሽ፣ የትምህርት መሳሪያ ማሟላት መቻል አለብሽ። እሱን መንግስት ችሎልሽ አይደለም እምትማሪው የነጻ ትንሽ ለትምህርቱ ብቻ መምህር ያስተምርሻል እንጂ እኔም በነጻ ተማርኩ ትንሽ ሌሎች መሰረታዊ ፍላጎቴን ቤተሰብ አሟልቶ ነው የሚያስተምረኝ። ቤተሰብ ጋር ተቀምጠው መክፈል ሳይችሉ ወይም ይሄንን ሳያሟሉላቸው ቀርተው ከቤተሰቦቻቸው ተነጥለው ወደ ጎዳና የሚወጡ ልጆች አሉ። እነዚህንም ሌላ ድጋፍ ሊያስፈልጋቸው ይችላል። ከትምህርት ጎንን ሌላ ድጋፍ ሊያስፈልጋቸውም ትምህርት ግን በነፃ ቢሆን ሪላቲቪሊ መማር ይችላሉ ሌላው ሀሳቡን ያካፈለን ወጣት ሀቢብ መሐመድ ነው በሁለቱም ትምህርት ቤቶች የመማር እድል ነበረው እስከ ስድስተኛ ክፍል ወለጋ ውስጥ በአንድ የመንግስት ትምህርት ቤት ከተማረ በኋላ ከሰባተኛ እስከ አስረኛ ክፍል ያለውን ደግሞ አዲስ አበባ ውስጥ በግል ትምህርት ቤት ተምሯል ትምህርት ቤቶቹ በጣም ልዩነት አላቸው ይላል ለምሳሌ የመንግስት ትምህርት የምትማሪው ላይ የነጻ አገልግሎት ነው የምትጠቀሚው ነገር ግን ቤተሰብም ቢሆን በምትማሪበት ጊዜ ገንዘብ እንግዲህ በምን ላይ ማውጣት እንዳለብሽ ለራሱ ራስሽ የምታምንበት ነገር ስላለ ይሄን ነገር ቁጥጥር ለራሱ የሚኖረው ልጆቼ ዛሬ ምን ተማሩ፣ የክፍያቸው ጊዜስ ደረሰ፣ ምን አይነት ነገርስ ትምህርቱ ላይ እየተረዱ ነው የሚለውን ነገር ራስሽ በዚህ አጋጣሚ የምትረጅበት አጋጣሚ ነው የሚኖረው ነገር ግን በነፃ ትምህርት ቤት በምትማሪበት ጊዜ ልጅ ካለሽ ትምህርቱን እየተማረ መሆኑ ነው እንጂ ይህ ልጅ ምን ተምሯል፣ ምንስ የተረዳው ነገር አለ፣ ትምህርቱ ላይስ ምን ያህል ጠንካራ ነው፣ ምን ያህልስ እየገባው ነው የሚለውን ነገር ያው የምትረጅበት አጋጣሚ አይኖርም ብዙ ጊዜ ማለት ነው። ከዚህ በተጨማሪ ደግሞ የግንዛቤ ላይም በጣም ትልቅ ልዩነት አለው የሚያስረድሽ ላይ ለምሳሌ የግል ትምህርት ቤት ሲሆን ያ አስተማሪ ምን ያህል ተማሪዎች ጋርስ ምን ያህል እውቀትስ አለው ለተማሪዎችስ ብዙ ጊዜ ባይዘወ እየመጡ ለራሱ አስተማሪዎች ቼክ የሚያደርጉበት ጊዜ አለ። ክላስ ውስጥ ዳይሬክተሮች ገብተው ያ አስተማሪ እንዴት ነው ትምህርት የሚሰጠው፣ ተማሪዎችስ ምን ያህል ነው ተሳትፏል፣ ምን ይሁን ነገር ለራሱ ይሄ በየጊዜው በሳምንት ሁለት ቀን ሶስት ቀን ቼክ የሚደረግ ነገር ነው። የሰላሳ አመቱ መብራቱ በፈለገው የሙያ ዘርፍ ባይሆንም ሁለት ጊዜ ከዩኒቨርሲቲ ተመርቋል ጠቅላይ ጠቅላላ ትምህርቱን የተከታተለው በመንግስት ትምህርት ቤት ነው። ቢሆንም ከመንግስት ትምህርት ቤት ይልቅ የግል ትምህርት ቤቶችን ይመርጣል። ትምህርቱ በክፍያ ቢሆንም ብዙም አያስጨንቀውም። ተማሪዎች የፈለጉትን ፊልድ መርጦ መማር ይችላሉ። አንደኛ እሱ ነው ያው የፈለጉትን ፊልድ በሚመርጡበት ጭንቅላታቸው አሳምነው ወደ ትምህርቱ ስለሚገቡ ትምህርቱ በሚገባ ይማሩታል፣ በሚገባ የሚያጠናቅቁታል። ፕላስ እየከፈልም ስለሆነ የሚከፍሉበት ነገር ዋጋ እንዳለው አድርገውም ስለሚያስቡት በጣም ውጤታማ ይሆናሉ። ሲጀመር ወደ ትምህርት የሚገቡት በፍላጎት ነው። በአሁኑ ሰዓት በተለይ በመንግስት የሚማሩ ተማሪዎች በጣም አስቸጋሪ ሁኔታ ላይ ነው ያሉት። አንደኛ ወደ ትምህርት ክፍል መረጣ ሲገቡ የተወሰኑት ብቻ ናቸው በአንደኛ ምርጫቸው የሚሳካላቸው። ሌሎቹ ግን የማይፈልጉት የማይወዱት ፊልድ ውስጥ ይገቡና ለትምህርት ጥራት ሌላ ችግር ፈተና ያመጣሉ። መምህራኖቻቸውን አያከብሩም። ማለት ለትምህርት ካላቸው ጥላቻ በተነሳ ከመምህራኖቻቸው ጋር ይጣላሉ፣ አጠቃላይ ውጤታማ አይደሉም እና ከዛ ከዛ አንጻር ነው በግል መማሩ የተሻለ ነው ብዬ የማስበው። ደቡብ ወሎ በሚገኝ በአንደኛና መለስተኛ የመንግስት ትምህርት ቤት ውስጥ መምህር የሆኑት ሰይድም ቢሆኑ ትምህርት በክፍያ ቢሆን ይመርጣሉ። ምክንያታቸው ልመና ማለት ይቻላል። አሁን ተማሪ ሁልጊዜ ወደ ትምህርት ቤት ሲመጣ ተማሪዎች ሁልጊዜ ይቀራሉ። ለምን ቀራቸው ምናምን በሚባሉበት ሰዓትም ራሱ ምንም መፍትሄ የለውም። ተማሪዎች የትምህርት ትኩረት በቃ በጥቅሉ የሌላቸውም ማለት ይቻላል ትኩረት የሌለባቸው መንገድ ለምን መሰለሽ፣ ሁልጊዜው በክፍያ ቢሆን ወላጆች ገንዘባቸውን ስለሚያዋጡ ለገንዘባቸው ስለሚቆጩም ልጆቻቸውን የበለጠ ከዚህ የበለጠ ተቆጣጥረው ለትምህርቱ ትኩረት ይሰጡታል። አሁን ግን ነፃ ስለሆነ ሲፈልጉ ያስቀራሉ ሲፈልጉ ጉልበታቸውን ወደ ግል ጉልበት ያው የጉልበት ስራ ይጠቀሙባቸዋል ማለት ነው። መምህር ሰይድም ይሁኑ ወጣት መብራቱ እንደሚሉት በእርግጥ ክፍያ መክፈል ተማሪዎቹን ያበረታታ ይሆን? ትምህርቱን በሙሉ በመንግስት ትምህርት ቤት የጨረሰው መብራቱ ከፍሎ ተምሮ ቢሆን ኖሮስ በእርግጥ ሁለት ጊዜ ከዩኒቨርስቲ መመረቅ ይችል ነበር። በእርግጥ በእኛ ሀገር እስታንዳርድ ስናየው፣ ማለት አብዛኛው ሰው ከፍሎ ለመማር አይደለም የዕለት እንጀራው ወይም የዕለት ጉርሱን የማግኘት ችግር ውስጥ ላይ ነው ያለው ይህንን እድልም አላገኘውም ነበረ። ያው በመንግስት መማሪያ ትልቅ ነገር እንዳገኝ ይጠቅሞኛል በእርግጥ የእኔ የመጀመሪያ ምርጫዬ አልተከበረልኝም። ከዛ አንጻር ነው በሶሻል አንትሮፖሎጂ ነበር መማር ፈልጌ የነበረው፣ ግን በእንግሊዝኛ ነበር የመጀመሪያ ዲግሪ የተማርኩት። ቀጥሎ በስነ ቋንቋ ወይም ምንድን ነው ሊንግስቲክስ ስንልሰን በዛ ነው የተመረኩት፣ ግን ሊትሬቸር ነበር የፈለግኩት። ሊትሬቸር እንድገባ አልተፈቀደልኝም እና ከምርጫዎች አንጻር ነው እንጂ በመንግስት መማሩም ከኢኮኖሚ አንጻር በኛ ሀገር ባለው የኢኮኖሚያችን ዝቅተኝነት ያው ስኮላርሽፕ እንደማለት ነው። ስለዚህ ለእኔ ጠቅሞኛል። በአዲስ አበባ ከተማ ነዋሪ የሆነው ጃፈር በመንግስትም በግልም ትምህርት ቤት ተምሯል። እሱም ዘጠነኛ ክፍል ደርሶ ወደ መንግስት ትምህርት ቤት ሲገባ ክፍሉ በተማሪ ከመጨናነቁ ባሻገር ከፍተኛ ለውጥ እንዳየ ይናገራል። አብዛኛውን ጊዜ በግል ትምህርት ቤት የተማሩ ልጆች የቋንቋና የእጅ ጽሑፍ ችሎታቸው ጥሩ እንደሆነም ይነገራል። ይህም እውነት ነው ይላል ጃፈር። አንደኛ የግል ትምህርት ቤቶች ስማቸውንም ለማስከበር፣ እውቅና ለማግኘት ተግተው ይሰራሉ። መምህራኖቹም ታይማቸውን ኢፌክቲቭሊ ይጠቀማሉ። ሜቢ የክፍያ ጉዳይ ሊሆን ይችላል። ወኒካምቱ የመንግስት ትምህርት ቤት ጋር ስት መጪ ግን አስተማሪውም የክላስ አለመግባቱን ቼክ ለማድረግ እንጂ ያን ያህል ተማሪዎቹ ላይ ስትረስ የማያደርግም ተማሪውን ሞቲቬት የሚያደርገው ነገር ላይ ብዙ አይንቀሳቀስም። እንዲያውም አንድ ነገር ልንገርሽ፣ ዩኒቨርሲቲ እያለን የሚባል ነገር ከግል ትምህርት ቤት የመጡ ተማሪዎች ዲኤኤፍ ይባላሉ ወይም ዳፍ ይባላሉ። ምን ማለት ነው? ማትስ ዲ ነው የሚያመጡት፣ እንግሊዝ ደግሞ ኤ ናቸው። ፊዚክስ ላይ ኤፍ ያመጣሉ ይባላል። እና ይሄ ኖርማሊ የሚባል ነገር ነው። ኤኒዌይስ በጣም ልዩነት አለው፣ እጅግ በጣም ልዩነት አለው። የግል ትምህርት ቤቶች በጣም ፎከስ አድርገው የሚንቀሳቀሱት ቋንቋው ላይ ነው። እንግሊዝኛ ቋንቋ ላይ በጣም ስትረስ አድርገው ይሰራሉ። ያ ማለት ግን ሌላው ሳብጀክት ላይ ፎከስ አያረጉም ለማለት ሳይሆን ተማሪዎቹ በአብዛኛው ተማሪዎቹ ትንሽ ያኛው ኮሚትመንትን ይጠይቃል። ሳብጀክት ጊዜ ሰጥቶ የማጥናት የመከታተልና የተለያዩ ሪፈረንስ መጽሐፎችን የማየት ነገር ይጠይቃል። ለዛ ይመስለኛል። ጃፈር የግል ትምህርት ቤቶችን ከመንግስት ጋር ሲያነጻጽር የግል ትምህርት ቤቶች ተማሪዎችን በተሻለ መልኩ ለቁም ነገር እያበቁ ነውም ይላል። ለሱ ግን ወሳኙ ነገር የትኛው ትምህርት ቤት የሚለው ሳይሆን ጠቅላላ የትምህርት አሰጣጡና ትውልዱ ነጻ የትምህርት እድል ማግኘት መቻሉ ነው። እያንዳንዱ ሰው መማር አለበት። በቃ እንደ ዜጋ፣ እንደ ሀገርም፣ እንደ ተረካቢም ተማሪ መኖር አለበት። የነገ ሀገር ተረካቢ ዜጋ ትውልድ መማር መቻል አለበት። አሁን እኔ በነፃ መሆን አለበት የሚለውን ነገር ያመጣሁበት ምክንያት አሁን ላይ በኢትዮጵያ ኮንቴክስት ስናየው የመንግስት ትምህርት ቤት ላይ የሚማሩ ተማሪዎች እና የግል ትምህርት ቤት ላይ የሚማሩ ተማሪዎች ያላቸው ውጤት ሲታይ የግሎቹ ይበልጣል። ምንም ጥያቄ የለውም። አሁን መሬት ላይ ያለው ነገር ሲታይ ማለት ነው እና መንግስት የግል ትምህርት ቤቶች እንደሚያደርጉት አይነት ትኩረት ቢያደርግ የተሻለ ምሁራኖችን ማፍራት እንችላለን ብዬ አስባለሁኝ። አዘርዋይስ ግን ትምህርትም የነጋገር መረከብ አጀንዳም ቢዝነስ ላይ ሆነ ማለት ነው። ገንዘብ ያላቸው ሰዎች ጥሩ ቦታ ያስተምራሉ፣ ጥሩ ቦታ ይደርሳሉ። እና ገንዘብ የነጋገር ተረካቢ ጀኔሬሽን ላይ የሆነ ተጽዕኖ እያመጣ ነው ማለት ነው። ይሄ ትምህርት የሚባለው ነገር ደግሞ ሲሪየስ ስለሆነ በነጻ መሆን አለበት የሚል አቋም አለ ይላል፣ ትምህርቱን በመንግስትና በግል ትምህርት ቤት የተከታተለው ጃፈር። ትምህርታቸውን በመንግስትና በግል ትምህርት ቤቶች የተከታተሉ ኢትዮጵያውያንን ተሞክሮ የቃኘው የዛሬው የወጣቶች ዓለም ዝግጅት የእስካሁኑ ነበር። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።